በደሴ ከተማ ዛሬ መምህራን ሰላማዊ ሰልፍ አካሂደዋል መምህራኑ ከጥቅማጥቅምና ከሙያዊ ክብር ጋር የተያያዘው አሉን ያሏቸውን ጥያቄዎች አሰምተዋል በሌላ በኩል ሰልፉ ለጤና ባለሙያዎች የተደረገውን የደሞዝ ጭማሪ በበጎ ጎኑ ካለ መመልከት የተነሳ ነው የሚሉ መሰረታዊ የመምህራን ማህበራትም አሉ መስፍን አራጌ ከደሴ ዝርዝሩን ልኳል። ቁጥራቸው አንድ ሺ የሚጠጋ መብት ጠያቂ መምህራን ከከተማዋ የተለያዩ አቅጣጫዎች ያልተሰማ ድምጻችን ይሰማ የሚል መልእክታቸውን እያስተላለፉ መዳረሻቸውን ያደረጉት ወደ ከተማ አስተዳደሩ ጽሕፈት ቤት ግቢ ነበር። የመምህራን ደሞዝና የጥቅማ ጥቅም ጥያቄዎች ፈጣን ምላሽ ሲሰጣቸው፣ የመምህራን አካዳሚክ ነጻነት ይከበር፣ አገር ጥራት ባለው ትምህርት ትገነባለች የሚሉና በርካታ ጥያቄ ምልክቶችን ያስተላለፉት መምህራን ለሙያው ተገቢው ትኩረት አልተሰጠውም ባይ ናቸው። ይህን ተከትሎ በክልሉ መምህራን ማህበር የተደረገውን የሰልፍ ጥሪ ተቀብለው ጥያቄያቸውን ለመሰንዘር መሰለፋቸውን ይገልጻሉ። የደሴ ከተማ መምህራን ማህበር ሊቀመንበር አቶ አለሙ ባዬ በ2008 የደሞዝ ጭማሪ ሲደረግ ለመምህራን አልተጨመርም በዛ ምክንያት ያው ከማንኛውም ሴክተር በታች ነው። ወጣት መምህራን መኖር አልቻሉም። የክራይ ከፍለው መኖር ስላልቻሉ ጥያቄዎቻችን ተጠንተዋል፣ በተጠናው መሰረት ይመለሱልን። ሙያ ማህበሩ ደግሞ ሲቪክ ማህበር ከሆነ ከፖለቲካ ነጻ የሚሆንበት ነው። አሁን እንቅስቃሴያችን እያደረጋለሁ። ሙያ ማህበሩ ነጻ አይደለም ብላችሁ ታስባላችሁ? በሁለት ሺ አራት እንኳ መሪያችን በጣም ወደደው ጋሽ መንግስቱ አመዴ የወረደው በእኛ ፍልቃድ አይደለም፣ ያ መግለጫ ስላለው ነው ይህን የምንልበት። በነገራችን ላይ ሰልፉን ስታካሂዱና ይህንን ሰልፍ ስትጠሩ የመማር ማስተማር ሂደት ተቋርጧል። ዛሬ ሰልፉ እንደሚካሄድ ይፋ ከሆነ ከሆነበት ዕለት አንስቶ ሀገር አቀፉ ብሔራዊ ፈተና እንዳይካሄድ ሆን ተብሎ የተሸረበ ሴራ ነው የሚሉ መልእክቶች በማህበራዊ ድረገጾች መውጣት ጀምረው ነበር። ትችቱ ግን እኛን አይመለከትም ይላሉ አቶ አለሙ። የተማሪዎችን ውጤት መያዣ የሚያደረግም ሙያ ማህበር መምህርም የለንም። ይሄ ሆን ተብሎ ሰልፉን ለማደናቀፍ የተሰራ ደባ ነው። ብሔራዊ ፈተናዎችን ለማደናቀፍ የተጠራ ሰልፍ ሳይሆን ዛሬ በሀያ ሶስት በአፋጣኝ የምናደርግ ነው። ፈተናዎችን እንዳይነካ ለማድረግ ሙያ ማህበሩ በአቋም ይዞ የወጣበት ስለሆነ ካልባልታ በዘለለ የእኛም የመምህራናችንም አላማ አይደለም። መምህራኖች በተወካዮቻቸው በኩል ባለ አምስት ነጥብ ዝርዝር ጉዳዮችን ያካተተ ጥያቄዎቻቸውን ለደሴ ከተማ አስተዳደር ጽህፈት ቤት ተወካይ አቶ ትዕዛዙ እንግዳ አስረክበዋል። ሰልፉ በክልሉ የተለያዩ ዞኖችና ወረዳዎች መካሄዱም ታውቋል። የክልሉ መምህራን ማህበር በቅርቡ ያካሄደው አስቸኳይ የምክር ቤት ስብሰባ ህጋዊነት የሌለው ወቅታዊነትን ያልጠበቀ ነው የሚሉ አንዳንድ መሰረታዊ መምህራን ማህበራት በደሴ ተቃውሟቸውን በጽሁፍ አስታውቀዋል። ቁጥራቸው በርካታ የሆኑ ተማሪዎችና መምህራን ሲፈናቀሉ መምህራን ማህበሩ በዝምታ አልፏል። ለጤና ባለሙያዎች የተደረገውን የደሞዝ ጭማሪ በበጎነት ባለማየት የተ ጠራ ሰልፍ ነው ሲሉ ይከሳሉ። እኒህ ወገኖች አሁን ያለው መምህራን ማህበር ስለማይወክለን አስቸኳይ ሀገራዊ መምህራን ማህበር በአዲስ መልክ ይደራጅልንም የሚል ጥያቄ አቅርበዋል። የአማራ ክልል መምህራን ማህበር ፕሬዚዳንት ና ወጋው ደርሰህ በክልሉ የተደረጉት ሰልፎች እየተሳኩ እንደነበሩ ይናገራሉ። ከአዊ ብሔረሰብ ዞር በስተቀር በሁሉም የተሳካ ሰልፍ ተካሂዷል። ያለምንም ችግር በሰላማዊ መንገድ ነው ሰልፉ የተጠናቀቀው። መምህራንም ያነሷቸውን ጥያቄዎች በአግባቡ ለሚመለከተው አካል እንዲደርስ አስተላልፈዋል። የጸጥታ ኃይሉም ሌሎች ከሰልፉ አላማ ውጭ ወደማይፈለግ ነገር እንዳይሄድ አስፈላጊውን ትብብር እናገዛ አድርገውልናል። በሁለት ሺህ ዘጠኝ ዓመተ ምህረት መንግስት ለሌሎች የመንግስት ሰራተኞች ደሞዝ ሲጨመር መምህራንን ተጠቃሚ ሳያደርግ ማለፉን አስታውሰው ሰልፉ ይህ እንዲስተካከል ጥሪ እየተላለፈበት ነው ሲሉ አስታውቀዋል። በተጨማሪም በቴክኒክ የጤና ስልጠና ላይ ለሚደርስ የአካል አደጋ የህይወት ዋስትና ይሰጥ የሚሉ ጥያቄዎች እንደተካተቱበትም ፕሬዚዳንቱ ጠቅሰዋል። ልክ እንደ ሌሎች የመንግስት ሰራተኞች ፍትሃዊ የሆነ አከፋፍል ኑረን ነው፣ በትምህርት ተቋማት ውስጥ የአካዳሚክ ነጻነት ኑሮ መምህራን ስራቸውን በአግባቡ እንዲሰሩ ይደረግ የሚሉ ዋና ዋናዋች ናቸው። በአብዛኛው ይህ ሰልፍ ህጋዊነት የሌለውና ወቅታዊነቱን ያልጠበቀ በተለይ ደግሞ በክልሉ እና በሀገሪቱ ቁጥራቸው ሰፊ የሆነ መምህራንና ተማሪዎች ሲፈናቀሉ ዝም ተብሎ መምህራን ማህበሩ አሁን ያነሳው ጥያቄ የጤና ባለሙያዎች የደሞዝ ጭማሬ ስለተደረገላቸው በበጎነት ካለመመልከት የተነሳ ነው የሚሉ አስተያየት የሚሰጧሉና በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? ይሄ የተሳሳተ ነው። ለምን መሰለህ፣ እኛ ጥቅምት ላይ በሰሜን ጎንደር ደባርቅ ከተማ ላይ የክልሉ መምህራን ማህበር የምክር ቤት ጉባኤ አካሄደን ነበር። በዛን ሰዓት ይሄ የሰልፍ ጥያቄ በአሁኑ ሰዓት የምናነሱ አይደለም፣ የጥቅማ ጥቅም የምናነሱ አይደለም፣ ሀገሪቱ ያለችበት አሁን ችግር ላይ ነው። ስለዚህ ይህንን እኛ አብረን ከመንግስት ጋር ተባብረን ሰላሙን ማረጋጋት ይገባናል ነው። በዛ ምክንያት ጥቅምት ላይ ሊካሄድ የነበረው ቢራዘም ተደረገ። በዛም ሰዓት የነበረው የምክር ቤት ጉባኤ ያስቀመጠው የጊዜ ገደብ አለ። ጥያቄውን ለመንግስት በአቋም መግለጫና በግንዛቤ ሀሳቦች ለሚመለከተው በየደረጃው ላለ አካል ተላልፏል። በዛ መሰረት ይህን የጊዜ ቆይታ ጠብቋል። አሁን አንደኛ መፈናቀሉ በዛም ሰዓትን ባሳለፈው የአቋም መግለጫ ሊቆም አልቻለም። መምህራን ከስራ ተገልለዋል። ተማሪዎቻችን መማራቸውን አቋርጠዋል። ለዚህ ይሄ ነገር እየቀጠለ እንጂ እየተሻሻለ ባለመሄዱ አንደኛ ይህንን ለመንግስት ማስተጋ መግባባት አለብን ከመንግስት ጋር አብረን መስራት አለብን የሚለው ዋናው አንዱ ውሳኝ። ስለዚህ የጤና ባለሙያዎች የጥቅማ ጥቅምና የደሞዝ ጭማሪ በተደረገ ማግስት ሰልፉ መደረጉ አጋጣሚ ነው ነው የሚለውት፣ እኛ አጋጣሚ ብለን ነው የምንወስደው። በቃ እንደዚህ ፍትሐዊ የደሞዝ አከፋፈል ቢኖረው እኛ ደስተኛ ነን። ይሄ እንደዚህ አይነቱ አስተሳሰብ ካለ ተራ ምቀኝነት ነው። ጠቅላይ ሚኒስትሩ ከትምህርት ባለሙያዎች ጋር በተወያዩበት ሰዓት ከመምህራን ጥያቄ ጋር የተያያዘውን ጉዳይ ለመመለስ ትምህርት ሚኒስቴርና የመምህራን ማህበሩ ጥናት አጥንቶ እንዲያቀርብ አቅጣጫ ቢሰጥም እስካሁን ምንም አይነት ምላሽ አልተገኘም። በየወቅቱ በሚያሻቅበው ኑሮ ምክንያትም መምህሩን ለጉዳት እየተዳረገ መሆኑን አመልክተዋል። በየጊዜው የሚገቡ ቃሎችም በተግባር እንዲውሉ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።